amma segantara fanamara tuh Amerika Radio. Tapi በአጭር ሞገድ በ22 ሜትር ባንድ፣ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ፣ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ፣ በ9485 ኪሎ ሄርዝ፣ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላልፈው ፕሮግራማችን ጀመረ። እንደምናመሻችሁ ውድ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሰኞ ግንቦት 30 2013 ዓ ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉንን ዝግጅቶች እናስተዋውቅ። ኢትዮጵያ ለወንጀል ምርመራ ጉዳይ የዘረመል ወይም ዲኤንኤ ናሙና ምርመራ ልትጀምር እንደሆነ ፖሊስ አስታወቀ። በማኅበራዊ መገናኛ ዘዴዎች የሚሰራጩ መረጃዎች ወደ እርስ በርስ ግጭት እንዳያስገቡት ህብረተሰቡ ጥንቃቄ እንዲያደርግ ጠቅላይ ሚኒስትር አብይ አህመድ ማሳሰባቸው ተገለጸ የሚሉትና ሌሎችም ዝግጅቶች አሉን። ምዕመኑም እንደዚሁም ህብረተሰቡ ብዙ የሚጠብቀው ጉዳይ አለ እና ይሄም ሰላማዊ ሆኖ እንዲጠናቀቅ ለምርጫው ታማኒነት እንዲኖረው ነው የሚጠበቀው እና መልካም መሪ ህብረተሰቡ አግኝቶ በዚህ መልካም መሪ ተመርቶ የወደፊት ኑሮውን ለማሻሻል ለወደፊት ተግባብቶ በሰላም የሚኖርበትን መንገድ ለማመቻቸት ነው። የኢትዮጵያ ካቶሊካዊት ቤተ ክርስቲያን የፍትህና ሰላም ቢሮ ተጠሪ አቶ ብርሃኑ ታመነ ናቸው። ዘገባ ይዘናል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳንች ፍሳዬ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል። ጤናስጥልኝ እንደምናመሻቸው አድማጮች ዜናውን የማሰማችው ቆንጂ ይታዬ ነኝ። ኢትዮጵያ ለወንጀል ምርመራ ጉዳይ የዘረመል ወይም ዲኤንኤ ናሙና ምርመራ ልትጀምር እንደሆነ ፌዴራል ፖሊስ አስታውቋል። በተጠርጣሪዎች አያያዝ ላይ የሰብአዊ መብት ጥሰት እንዳይፈጸም ከሶስት ዓመታት ወዲህ የተለያዩ ማሻሻያዎች መደረጋቸውን የፌዴራል ፖሊስ የወንጀል ምርመራ ቢሮ አመልክቶ የመብት ጥበቃ አሰራሩን በመላ ሀገሪቱ ለማስፈን እየሰራ መሆኑን የፌዴራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል አስታውቀዋል። የወንጀል ምርመራ ቢሮው በቴክኖሎጂ የተደገፈ ምርመራ እያከናወነ መሆኑም ተገልጿል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። በኢትዮጵያ ትግራይ ክልል በሚሊዮን የሚቆጠሩ ሰዎች በጣም በአስቸኳይ የምግብ እርዳታ ያስፈልጋቸዋል። በክልሉ የዘገባ ስምሪት ላይ የምትገኘው የአሜሪካ ድምፅ ዘጋቢ ሄደር መርዳክ የተለያዩ አካባቢዎች ተፈናቅለው መቀሌ ከሚገኙ መጠለያ ጣቢያዎች በአንዱ ያሉት የተፈናቃይ ቤተሰቦች በመጠለያ ጣቢያው በተገኘችበት ዕለት ምንም የሚበሉት ነገር እንዳልነበራቸው ገልጻለች። በክልሉ ከተፈጠረው ግጭት የመነጨውና እያደገ በመጣው ቀውስ ውስጥ ከደረሱት ጉዳቶች መካከል ረሃብ አንደኛው ክፍል ብቻ መሆኑንም አክላ ጠቅሳለች። ወደ እዳጋ ሐሙስ አዲግራትና ሀውዜን ተጉዛ የተመለከተችውንም ሄደር ለዝግጅት ክፍላችን አጋርታለች። ዝርዝር ዘገባዎቹ በመጽሔት ክፍለ ጊዜ ይቀርባሉ። በዩናይትድ ስቴትስ የህግ መወሰኛ ምክር ቤት ዲሞክራቱ የቨርሞንት ሴኔተር ፓትሪክ ሌሂ የትግራይ ህዝብ ዘግናኝ በሆነ ደረጃ ጭካኔ የተሞላበት የሰብአዊ መብት ጥሰት አድራጎት እየተፈጸመበት ነው ሲሉ ተናገሩ። ሴኔተር ሌሂ ባወጡት መግለጫቸው ህዝቡ አጣዳፊ ሰብአዊ እርዳታ እንዳይደርሰው የኢትዮጵያና የኤርትራ ወታደራዊ ኃይሎች እንዲሁም ሌሎች ታጣቂ ቡድኖች እየከለከሉ ናቸው ብለዋል። አስከትለውም የቨርሞንቱ ሴኔተር ዩናይትድ ስቴትስና ሌሎችም ከፍተኛ የሆነ ዲፕሎማሲያዊ ጥረት ያደረጉ ቢሆንም የትግራዩ ግጭት ተሳታፊ ወገኖች ግጭቱን አቁመው ሰላማዊ መፍትሄ ለመፈለግ የወሰዱት አንዳችም ትርጉም ያለው እርምጃ የለም ብለዋል። ትግራይ ውስጥ የሚፈጸሙትን ግድያዎች፣ በግድ ማፈናቀል፣ ወሲባዊ ጥቃቱንና ሌሎችንም የሰብአዊ መብት ጥሰቶችን የውሃ አቅርቦት ስፍራዎች፣ ሆስፒታሎችና ሌሎችም የሕክምና ተቋማት ላይ የሚደርሰውን ውድመት ዩናይትድ ስቴትስ መንግስት አውግዞታል ሲሉም አክለዋል ሴኔተሩ። አስከትለውም የኢትዮጵያ መንግስት እነዚህን ወንጀሎች የፈጸሙትን በተጠያቂነት እንዲይዝ የሲቪሎችን ደህንነት እንዲጠብቅና፣ የሰብአዊ ረዴት ተደራሽነትን እንዲያረጋግጥ የዩናይትድ ስቴትስ መንግስት አሳስቦታል ያሉት የዩናይትድ ስቴትሱ ሴኔተር የኤርትራ መንግስትም በይፋ የገባውን ቃል አክብሮ በአስቸኳይ ወታደሮቹን ወደ ራሱ ግዛት መመለስ አለበት ሲሉ አሳስበዋል። በአሁኑ ወቅት ትግራይ ውስጥ የሚታየው አሳዛኝ እውነታ ረሃብ በሰብአዊ ፍጡር ላይ የሚፈጸም ወንጀልና የዘር ማጥፋት አድራጎት ነው ያሉት ሴኔተር ሌሂ ይህ የሚደርሰው በአንድ ምክንያት ነው፣ ያም የአዲስ አበባና የአስመራ መንግስታት ባለስልጣናት በመመሳጠራቸው ነው ብለዋል። በሪፖርቶች መሰረት ትግራይ ውስጥ ያለው ሁኔታ ከዳርፉር የባሰ ሊሆን ይችላል ሲሉም አክለዋል። ትግራይ ውስጥ የሚፈጸመው ግፍ እንዲገታ የምግብና የሌላም ሰብአዊ እርዳታ ተደራሽነት እንዳይከላከል ለግጭቱ ሰላማዊ መፍትሄ በጭካኔ አድራጎት ሰለባ ለሆኑት ሲቪሎች ፍትህ እንዲገኝ እጠይቃለሁ ብለዋል የቨርሞንቱ ሴኔተር ፓትሪክ ሌሂ። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከ40 ሚሊዮኑ የሱዳን ሕዝብ ውስጥ 21 ከመቶ የሚሆነው ከፍተኛ የሆነ ረሃብ ሊገጥመው እንደሚችል የዓለም የምግብ ድርጅት አስጠነቀቀ። የምግብ ክምችቱ ዝቅተኛ በሚሆንበት ከሰኔ እስከ መስከረም ባለው ጊዜ ውስጥ አስቸኳይ የምግብ እርዳታ እንደሚያስፈልግ አስታውቋል። ሊሳሽ ላይን ከጄኔቫ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች። ካለፈው ዓመት ጀምሮ በሱዳን የተከሰተው ከፍተኛ የሆነ የዋጋ ግሽበት፣ እጅግ ከባድ የሆነ ጎርፍ፣ የበረሃ አንበጣ፣ የኮሮና ቫይረስ ወረርሽኝ ስርጭትን ለመቆጣጠር በወጣው ገደብ ምክንያት የተከሰተው ስራ ማጣትና ሌሎች ችግሮች ሱዳንን እንዲህ ላለ ከፊት ለፊቷ ለተጋረጠ የረሃብ አደጋ ስጋት ከዳረጓት ምክንያቶች ውስጥ ተጠቃሾች ናቸው። በሱዳን መንግስት በምግብና እርሻ ድርጅት እና በዓለም የምግብ ድርጅቱ ጥምረት የተሰራው የአመጋገብ ጥናት መሰ መሰረትም በአሁኑ ሰዓት ዘጠኝ ነጥብ ስምንት ሚሊዮን የሱዳን ህዝብ ራሳቸውን በራሳቸው መመገብ የተሳናቸው በመሆኑ ህይወታቸው በአደጋ ውስጥ ወድቋል የዓለም የምግብ ድርጅት እጅግ በጣም ለተጎዱት ዘጠኝ ነጥብ ሶስት ሚሊዮን የሚሆኑት የሱዳን ህዝቦች ለሚቀጥሉት ስድስት ወራት የሚሆን የምግብ ድጋፍ እንደሚያደርግ አስታውቋል ነገር ግን ድርጅቱ ለዚህ የእርዳታ ተግባር ማከናወኛ የሚውል ከያዘው የእርዳታ ገንዘብ ውስጥ አርባ ስምንት ሚሊዮን ዶላር እጥረት አጋጥሞታል የድርጅቱ የሱዳን ክፍል ምክትል ዳይሬክተር ማሪያኔ ዋርድ በትምህርት ቤቶች ውስጥ የሚደረጉ የመመገቢያ መርሃ ግብሮችን በማስፋፋት ህጻናቶች አልሚ የሆኑ ብስኩቶችን እንዲያገኙ እያደረግን ነው ብለዋል። በቅርቡ ከሰሜን ካርቱም በጣም ርቁ በሚገኝና አዲስ የትምህርት ቤት ምገባ ፕሮግራም በጀመርንበት አካባቢ ነበር ትምህርት ቤቱ ቤተሰቦቻቸው ቢያንስ በአንድ ቀን አንድ ጊዜ ምግብ ያገኙ ብለው በላኳቸው ልጆች ሙሉ ለሙሉ ተጨናንቆ ነበር ነው ያሉት። ምክትል ዲሬክተሩ አያይዘውም የዓለም የምግብ ድርጅቱ ያለፈው ዓመት መጨረሻ ላይ በካርቱም የከፈተው አስቸኳይ የምግብ መለገሻ ማዕከል ለመጀመሪያ ጊዜ የተከፈተ እንደሆነ ገልጸዋል። ዋና ከተማ የአንድ ሀገር የልብ ምትና የበለጸገ ከተማ በመሆኑ በተለምዶ ድርጅቱ በዋና ከተማዎች ውስጥ የምግብ እርዳታ የሚሰጡ ማዕከሎችን እንደማይከፍት ገልጸው፣ ነገር ግን አሁን ሱዳን ውስጥ በተከሰተው ቀውስ ምክንያት ይህንን ማድረግ እንደተገደዱ ተናግረዋል። ለሊሳ ሽላይን ዘገባ ጽዮን ግርማ ከዋሽንግተን ዲሲ። ጽዮን ለዘገባው አመሰግናለሁ። በአፍሪካ ዜናዎች እንቆያለን። ቦርኪና ፋሶ ሰሜናዊ ክፍለ ግዛት ውስጥ ባለፈው ሳምንት መጨረሻ በተፈጸመ ጥቃት 160 ሰዎች መገደላቸውን ተከትሎ የሀገሪቱ መንግስት የሶስት ቀናት የሐዘን ጊዜ አውጇል። ዓለም አቀፍ ቀይ መስቀል የሀገር ውስጥ ሆስፒታሎች ሁኔታው ከአቅማቸው በላይ በመሆኑ ጥቃቱ ወደ ተፈጸመባት ዶሪ ወደምትባለው ከተማ ትናንት የህክምና ቁሳቁስ ድጋፍ ማድረሱን አስታውቋል። ከከተማዋ ባለስልጣናት በቀረበ ጥያቄ መሰረት ወደ 500 ኪሎግራም ገደማ የሚመዝን የህክምና አቅርቦት በአስቸኳይ አድርሰናል ብሏል ቀይ መስቀል አርብ ሌሊቱ ላይ ጥቃቱ የተፈጸመው በቦርኪና ፋሶ የሳህል አካባቢ ከኒጀር ጋር በሚያዋስናት ድንበር አቅራቢያ በምትገኝ መንደር መሆኑን የተገለጸው የተገደሉትና የቆሰሉት ሰዎች ቁጥር እየጨመረ ነው። ለጥቃቱ ኃላፊነኛ ያለ ወገን ባይኖርም ተንታኞች ግን የታላቁ ሰሃራ እስላማዊ መንግስት የሚባል ቡድን ሳይሆን አይቀርም ብለው ጠርጥረዋል። እንደ አውሮፓውያን አቆጣጠር በ2015 ዓ ም በቦርኪና ፋሶ ኃይሎችና ከአልቃይዳ ና ከእስላማዊ መንግስት ቡድኖች ጋር ቁርኝት ባላቸው ታጣቂ ቡድኖች መካከል ግጭት ከተጀመረ ወዲህ የአርብ ለቱ በተገደለው ሰው ብዛት ከፍተኛው መሆኑ ተገልጿል ባለፈው የአንድ ዓመት ጊዜ ቦርኪና ፋሶ ውስጥ የሚደርሱት ግጭቶች በእጅጉ ቀን ሰው የነበረ ሲሆን ከሚያያዝያ ወር ወዲህ ግን ሰባት ተከታታይ ጥቃቶች እንደተፈጸሙ ነው የተገለጸው የቦርኪና ፋሶ የጸጥታ ተንታኝ ማሃማዱ ሳዋዶጎ ለቪኦኤ በሰጡት ቃል የታጠቁ ሽብርተኛ ቡድኖች ጉልበታቸውን እያፈረጠሙ መሆኑን የሚያመለክት ይዞታ መሆኑን ገልጸዋል። ሶማሊላንድ ሪፐብሊክ ሁለት ተቃዋሚ ቡድኖች ለረጅም ጊዜ ዘግይቶ በተካሄደው የምክር ቤት አባላትና የአካባቢ ምርጫ አብላጫ መቀመጫ ለመያዝ የሚያስችላቸውን ጥምረት መመስረታቸውን አስታውቀዋል። የሶማሊያ ሰሜናዊ ግዛቲቱ ከሰላሳ ዓመታት በፊት ራሷን የሶማሊላንድ ሪፐብሊክ ብላ ማወጇ ሲታወስ በዓለም አቀፍ ማህበረሰብ ዘንድ ግን እውቅና አላገኘችም። ይሁን እንጂ የራሷን ተቋማት መስርታ በራሷ ገንዘብ፣ ፓስፖርት እና የጦር ሰራዊት በራስ ገዝነት ስትተዳደር ቆይታለች። ባለፈው ሳምንት በተካሄደው ምርጫ ዋዳኒ የተባለው ዋናው ተቃዋሚ ፓርቲ 31 የምክር ቤት መቀመጫ ሲያሸንፍ ኩልሚዬ 30 መቀመጫ፣ ዩሲድ የሚባለው ፓርቲ ደግሞ 21 መቀመጫ ማግኘታቸው ይፋ ሆኗል። ትናንት እሁድ የምርጫ ውጤት ይፋ መደረጉን ተከትሎ አዳኒ ና ዩሴድ ፓርቲዎች ህብረት መመስረታቸውን አስታውቀዋል። ወደ ዓለም አቀፍ የኮቪድ-19 ዜናዎች ስናመራ ህንድ በዛሬው ዕለት 1636 አዲስ የኮሮና ቫይረስ ተጋላጮች መመዝገቧን አስታውቃለች። ቁጥሩ ባለፉት ሁለት ወራት ውስጥ በአንድ ቀን ይገኙ ከነበሩት ሁሉ ዝቅተኛው እንደሆነ ተስተውለዋል። በ24 ሰዓት ጊዜ ውስጥ 2427 ሰዎች በኮሮና ቫይረስ የተነሳ ህይወታቸውን እንዳጡም ህንድ አክላ አስታውቃለች። በሌላ ዜና የብሪታንያ የጤና ሚኒስትር ማት ሃንኮክ ትናንት እሁድ በሰጡት ቃል መጀመሪያ ላይ ህንድ ውስጥ የተገኘውና አሁን ዴልታ በሚል ስም የሚጠራው የኮሮና ቫይረስ ዝርያ እንግሊዝ ውስጥ ከተገኘው አልፋ ከሚባለው ዝርያ በአርባ ከመቶ ይበልጥ በፍጥነት ሳይተላለፍ እንደማይቀር ተናገሩ። እንግሊዝ ውስጥ በፍጥነት ሲዛመት የነበረው መጀመሪያ ላይ ከኬንት ክፍለ ሀገሯ የተቀሰቀሰው አልፋው የኮሮና ቫይረስ ዝርያ ሲሆን አሁን ግን የዴልታው ዝርያ በሀገሪቱ በይበልጥ እየተዛመተ መሆኑን ነው የጤና ሚኒስትሩ ያስታወቁት። ጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ባለው አሃዝ መሰረት ብሪታንያ ህዝብ አርባ ከመቶ ሙሉ በሙሉ መከላከያ ክትባቱን የተከተበ ሲሆን ይህንኑ ተከትሎም አዲስ የቫይረስ ተጋላጮች ቁጥር በእጅጉ መቀነሱ ታውቋል። በዚህ እንዳለ ዩናይትድ ስቴትስ ውስጥ ልጆች የኮቪድ 19 ክትባት መከተብ አለባቸው ሲሉ የቤይለር ዩኒቨርሲቲ የሕክምና ትምህርት ቤት ዲሬክተር አሳስበዋል። በዓለም ዙሪያ ለኮሮና ቫይረስ የተጋለጡ ሰዎች ቁጥር 173.3 ሚሊዮን የገባ ሲሆን ዩናይትድ ስቴትስ 33.3 ሚሊዮኑን ይዛ ቁንጮው ላይ ትገኛለች። ህንድ 29 ሚሊዮን፣ ብራዚል 17 ሚሊዮን ይዘው ዩናይትድ ስቴትስን ይከተላሉ። በመጨረሻም ፓኪስታን ሲንድ ክፍለ ሀገር ውስጥ ዛሬ በደረሰ የሁለት ባቡሮች ግጭት ቢያንስ አርባ ሰዎች ሲሞቱ ከአንድ መቶ በላይ መቁሰላቸው ተሰማ። በሁለቱ ባቡሮች ላይ ከአንድ ሺህ በላይ ተሳፋሪዎች እንደነበሩ ታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የሰኞ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረ ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው፣ የውስጥ መስመር 14። አሁን አድማጮች የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ለወንጀል ምርመራ ጉዳይ የዘረመል ወይም ዲኤንኤ ናሙና ምርመራ ልትጀምር እንደሆነ ፌዴራል ፖሊስ አስታወቀ። በተጠርጣሪዎች አያያዝ ላይ የሰብአዊ መብቶች ጥሰቶች እንዳይፈጸሙ ከሶስት ዓመታት ወዲህ የተለያዩ ማሻሻያዎች መደረጋቸውን የፌዴራል ፖሊስ የወንጀል ምርመራ ቢሮ አመለከተ። የመብቶች ጥበቃ አሰራሩን በመላ ሀገሪቱ ለማስፈን እየሰራ መሆኑን የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አሳስበዋል። የወንጀል ምርመራ ቢሮው በቴክኖሎጂ የተደገፈ ምርመራ እያከናወነ መሆኑ ተነግሯል። ፀሐይ ዳምጠው ዝርዝር አላት። የፌደራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ እንደገለጸው የተጠርጣሪዎችን ሰብአዊ መብት በጠበቀ መልኩ የምርመራ ስራ ለማከናወን የሚያስችል የሪፎርም ስራ አከናውኗል። ቢሮው ያከናወናቸውን አጠቃላይ የሪፎርም ስራዎች አስመልክቶ ለተለያዩ ባለድርሻ አካላት ማብራሪያ ሰጥቷል። የፌደራል ፖሊስ ወንጀል ምርመራ ቢሮ ኃላፊ ምክትል ኮሚሽነር ጀኔራል ዘላለም መንግስት በዚህ ወቅት እንደገለጹት ከለውጡ በኋላ በተጠርጣሪዎች አያያዝ ላይ የሰብአዊ መብት ጥሰት እንዳይፈጸም የተለያዩ ማሻሻያዎች ተደርጓል። ከተቋም አደረጃጀት ጀምሮ በቴክኖሎጂ የተደገፉ የምርመራ ስራዎችን በመዘርጋት በተጠርጣሪዎች ላይ ቀደም ሲል ይፈጸሙ የነበሩ በደሎችና የመብት ጥሰቶችን ማስቀረት ተችሏል ብለዋል። ከሪፎርሙ በፊት በነበሩ ዓመታት ዜጎች ያለ ፍርድ ቤት ትእዛዝ የሚያዙበት በህግ ቁጥጥር ስር በመዋላቸው ብቻ እንደ ጥፋተኛ የሚቆጠሩበት፣ ሀሰተኛ ማስረጃዎችን በማደራጀት ያለ ሕግ አግባብ የሚወነጀሉበት፣ የሚሰወሩበት፣ ፍትህ ከማግኘት ይልቅ አእምራዊና አካላዊ ጉዳት የሚደርስ ኢሰብአዊ ድርጊቶች፣ እንዲሁም ግፍ እየተፈጸመባቸው ሲሰቃዩ እንደነበር ማዕከላዊ የምርመራ ተጠርጣሪ ማቆያና የምርመራ ቦታ ተጠርጣሪዎችን ሰብአዊ ክብር ለማስጠበቅ እና ምቹ ዋሉ መሆኑ በራሱ ከፍተኛ አስተዋጽኦ አድርጓል። ለውጡም ተከትሎ መንግስት በህዝብ ላይ ለደረሰው በደል በይፋ ይቅርታ በመጠየቅ በሀገራችን ብሎ በወንጀል ምርመራ ቢሮ የሰብአዊ መብትን አያያዝ የማሻሻያ ስራዎች ተከናውነዋል። መጥፎ እና የተበላሸ ገጽታ ሊስተካከል በሚችል መንገድ አመራሩና አባሉ ባደረጉት ሰፊ ርብርብ ነው። በተለይ ማዕከላዊ በመባል ማቆያ በዜጎች ላይ ይፈጸም የነበረው ኢሰብዊ ሰብአዊ ተግባር የተቋሙንና የአገሪቱን ገጽታ አበላሽቷል ብለዋል። አዲሱ መመሪያ ከተጠርጣሪዎች መረጃ ለማግኘት ኃይል መጠቀምና ጨለማ ቤት ማሰር እንዲሁም ሌሎች ኢሰብአዊ ተግባራትን በጥብቅ የሚከለክል መሆኑን የፌዴራል ፖሊስ ኮሚሽን ጀነራል ኮሚሽነር ደምብላሽ ገብረ ሚካኤል ተናግረዋል። ለምርመራ ከተዘጋጀ ቦታ ውጪ ተጠርጣሪዎችን መመርመር ፍጹም የተከለከለ መሆኑንም ጠቁሟል። ኮሚሽነር ጀነራል ደምብላሽ ገብረ ሚካኤል ቢሮውን በቴክኖሎጂ በሰው ኃይልና በተቋም አደረጃጀት የተሻለ በማድረግ የተጠርጣሪዎች መብት እንዲሻሻል ተደርጓል። ይህ አሰራር ሀገራዊ እንዲሆን ትኩረት ሊሰጠው ይገባል ብለዋል። በቀጣይ የምርመራ ስራችንን ወደ ተሻለ ደረጃ ለማድረስ የተለያዩ ቴክኖሎጂዎችን ለማሟላት ጥረት እየተደረገ ነው ያለው የተለያዩ በተለይም የፎረንሲክ ዲፓርትመንቱን የተሻለ ደረጃ ለማድረስ የተለያዩ ቴክኖሎጂዎች የተሻለ ልምድና ብቃት ካላቸው ሀገሮች እያስመጣን ያለ ነው። በቅርቡ የዲኤንኤ ምርመራ በሀገራችን ለመጀመሪያ ጊዜ በፖሊስ የሚጀመር ይሆናል። ለዚህ በአጠቃላይ የወንጀል ምርመራችንን ስራ ወደ ተሻለ ደረጃ በማድረስ በመላው ሀገራችን ክልሎችን የራሳቸውን የእኛን ምሳሌ እየወሰዱ ራሳቸውን በዚህ ደረጃ እያደራጁ እንደ አጠቃላይ እንደ ሀገር የሰዎች ምርት የተከበረበት የምርመራ ተቋም እንዲኖረን የምንሰራ ነው የሚሆነው። ለዚህ በቀጣይ ትላልቅ ስራዎች ከፊት ለፊታችን አሉ። መንግስት የሰጠን ተልዕኮዎች አሉ። ለዚህ እነዛንን ጨምረን በደንብ የምንሰራና ውጤታማ የሆነ የምርመራ ተቋም የምንፈጥር ይሆናል። በቀጣይም አሰራሩን ለማዘመን እና በሳይንሳዊ አሰራር ይበልጥ እየተጠናከረ እንዲሄድ ለማስቻል የፎረንሲክ ምርመራ ላይ ልዩ ትኩረት ይደረጋል ብለዋል። በአሁኑ አሰራር በከባድ ወንጀል የተጠረጠሩ ግለሰቦች በዛ ከተባለ በአራት ወራት የምርመራ ሂደት ብቻ ነው በፌዴራል ፖሊስ ምርመራ ቢሮ ማረፊያ ቤት የሚቆዩት፣ ያሉት ደግሞ የፌዴራል ፖሊስ ወንጀል ምርመራ ምክትል ቢሮ ኃላፊ አቶ ሙልስ አብዲሳ ናቸው። በፌዴራል ላይ የሚታሰሩ ወንጀል ምርመራ ቢሮ ላይ የሚታሰሩ ተጠርጣሪዎች እኛ ጋር የሚመጡት በፍርድ ቤት ትዕዛዝ ነው የሚመጡት። ወደ ፍርድ ቤት ነው የምናቀርበው። ፊዚካሊም ሜንታሊም ምንም ይሆን ፍርድ ቤት ላይ ሊናገር ይችላል ማለት ነው። የሚደርስበትን የተጠርጣሪዎችን የሕግ ማስከበር ስራ ከዚህ ጀመር። ፍርድ ቤት ዝም ብሎ ጊዜ ቀጠሮ አይሰጥም። ለምሳሌ አሁን ፕሮግሬስ ካላየ በዋስ ይለቃል። ሰው ሰውን አስሮ የሚቆይበት ዓመት፣ ስድስት ወር እንደዚህ አይነት ነገሮች አይኖርም እዚህ ማለት ነው። እኛ ጋር ከክስ ከተመሰረተበት በዋስ የሚለቀቁ ካሉ ፍርድ ቤት ራሱ ይፈታል። በዋስ የማይለቀቁት ደግሞ ወደ ማረሚያ ቤት ይወርዳሉ ማለት ነው። ስለዚህ በፍርድ ቤት ትዕዛዞች ብቻ የሚደረጉ ስርዓቶች ናቸው እዚህ ጋር ያሉት እና ከአራት ወር በላይ ሕጎቹ አይፈቅዱም ኢቭን የሸብር ወንጀል አዋጅ ከዛ በላይ ይፈቅዳል። ከአራት ወር ነው ማክሲማም ሰው ሊቆይ የሚችለው በምርመራ ማለት ነው። እና ከዛ አንጻር እኛ ያለነውም የተጠርጣሪ ብዛት ፊዚካሊ ዛሬስ ከሰማንያ ነው የሚሆኑ ማክሲማም እዚህ ያለው ማለት ነው። ቨሪ ማኔጅብል በዋስ የሚለቀቅ በክስ ወደ ማረሚያ ቤት የሚወርዱ በአጠቃላይ እንደ ድሮ ማዕከላዊ ላይ ሶስት ተመታሰርኩ ሁለት ተመታሰርኩ እንደዚህ ቆዩ የሚል ታሪክ የለም። ትልቁ ነገር አቺቭ ያደረግ ነው። ይህንን እኮ ለምሳሌ ትግራይ ላይ የፈጸሙትን ኬዞች የሉም። እኛ ክስ ተመስርቶ ሄዱ፣ አይቆዩም። የምናቆዩበት ሚንስ አይኖርም። እና ዋናው ነገር ወደ ፍርድ ቤት ያስገድዳል። ፍርድ ቤት ወይ በዋስ ሊቀቅ፣ ወይ ደግሞ ምርመራን አጠናቅቆ ለአቃቤ ሕግ ላክ ነው ሜሴጁ። ስለዚህ በዚህ ውስጥ ሆነን እየሰራን ስለሆነ ጅምሮቹ በጣም አበረታች እና ወደፊት ጥሩ ነገሮች እንደሚሰሩ የሚያመላክቱ ናቸው። አዲስ የኢትዮጵያ ፖሊስ የወንጀል ምርመራ መመሪያ መዘጋጀቱንና ወጥ የሆነ የወንጀል ምርመራ አሰራር እንዲኖር እየተሰራ መሆኑ ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይ እናመሰግናለን። አሁን ወደ ትግራይ እናመራለን። የአሜሪካ ድምፅ ዘጋቢ ሄዘር መርዶክ በትግራይ ክልል ትገኛለች። ባለፉት ሁለት ቀናት ከመቀለ ከተማ በመውጣት በክልሉ ወዳሉት ሌሎች ከተሞች ተጉዛ ነበር። ሄዘር በዕዳጋ ሐሙስ በአድግራትና በሓውዜን ያየችውን ለኤደን ገረመው አጋርታለች። የአሜሪካ ድምጽዋ ሄዘር መርዶክ ከባለፈው ሳምንት ጀምሮ በትግራይ ክልል መቀሌ ትገኛለች። አርብ ዕለት ከሰዓት ከአሜሪካ ድምጽ ጋር በነበራት ቆይታ በመቀሌ ወደ አይደር ሆስፒታል በማቅናት በሆስፒታሉ ስላየቻቸው በአሰቃቂ ሁኔታ ጉዳት የደረሰባቸው ያለቻቸውን ህጻናት ሁኔታ አጋርታን ነበር። ሄዘር ቅዳሜና እሁዱን ከመቀሌ ወጣብላ ብላ በዕዳጋ ሐሙስ ወደ አዲግራትና ወደ ሓውዜን አቅንታ ነበር። በቅድሚያ የደረሰችው ዕዳጋ ሐሙስ ነበር። ይቺ ከተማ በጦርነቱ በጣም ተጎድታለች። የምትገኘው በመቀሌና በአዲግራት መካከል ባለው አውራ ጎዳና ላይ ነው። መንገዱ ላይ የተቃጠለ ታንክ ቆሟል። ከሱ ትይዩ ተሻግሮ ደግሞ የመስታወት በርና መስኮቶቹ የረገፉና ምልክቱ በጥይት የተበሳ ክሊኒክ አለ። ክሊኒኩን የምታስተዳድረው ነርስ በክሊኒኩ ውስጥ የነበሩት መድኃኒቶች በሙሉ ተሰርቀዋል ስትል ንግራናለች። ምንም እንኳን እዳጋ ሐሙስ አነሳ ያለች ከተማ ብትሆንም ከዚህ ቀደም የኤርትራ ወታደሮች በዛ ካምፕ እንዳላቸውና እንደሰፈሩም ይነገራል። በዚህ ዙሪያ ምን የሰማሽው ወይም ያየሽው ነገር አለ ስል ጥያቄ ያስከተልኩ። አዎ፣ እዛ አንዲት የፋርማሲ ባለሙያ አግኝቻለሁ። እሷ እንደነገረችን ከሆነ ወታደሮቹ ወደ ቤቷ በመምጣት እሷንና ልጆቿን በመጥረቢያ አስፈራርተዋታል። እሷም ገንዘቧንና ወርቋን ከሰጠቻቸው በኋላ ጥለዋት ሄዱ። ትንሽዬ የመድኃኒት መደብር ቢኖራትም ከዛን ጊዜ ጀምሮ ወታደሮቹ ይመጣሉ ብላ ስለምትፈራ ዘግተዋለች። ይሄ የሆነው ከወራት በፊት ነበር። በከተማው ብዙ የንግድ ቤቶችም ዝግ ነበሩ። ሰዎችም ተጨናንቀዋል። በእርግጠኝነት ያነጋገርናቸው ሰዎች በሙሉ በማንኛውም ሰዓት በሲቪሎች ላይ ያነጣጠረ ጥቃት ይኖራል ብለው ይፈራሉ። በሁሉም በጎበኘኋቸው የትግራይ ክፍሎች ማን ጥፋተኛ እንደሆነ ሰዎች በግልጽ ነው የሚናገሩት። ነገር ግን በዚች ከተማ ሰዎች ማለትም አንዳንድ ሰዎች ከተማዋ በማን እጅ እንደምትወድቅ ስለማያውቁ ምንም መናገር አይፈልጉም። ሄዘር በእዳጋ ሐሙስ ከነበራት ቆይታ በኋላ ያመራችው ወደ አዲግራት ነበር። ቀጣዩ ጉዟችን ወደ አዲግራት ነበር። ምንም እንኳን ከተማዋ ያን ያክል ጉዳት ባይደርስበትም የነበረው ሁኔታ ግን ውጥረት የነገሰበት ነበር። እኛ እዛ በነበርንበት ቀን የኤርትራ ወታደር በአካባቢው ሰዎች ጥቃት ደርሶበት ሞቶ ስለነበር ገበያው ተዘግቶ ነበር ይህ ሁኔታ ደግሞ ሌሎች በከተማውና ከከተማው ውጭ የነበሩ የኤርትራ ወታደሮች አስክሬኑን ሊወስዱ ሲመጡ ተባብሶ ነበር። በዚህም የተነሳ ወታደሮቹ ሰዎቹን እየወነጀሉ ተጣልተው ነበር። በአዲግራት ከተማ የኤርትራ ወታደሮች በመኪናዎቻቸው ላይ ሆኖ ሲዘዋወሩ ማየቷን ገልጻ፣ እሷ ወደ ከተማው ከመድረሷ ከጥቂት ሰዓታት በፊት በገበያ ቦታ በተፈጠረ ችግር ምክንያት ገበያው ተቋርጦ እንደነበረም ታስረዳለች። አዲግራት በአንድ መልኩ ጸጥ ያለ ነበር። ሰዎች ስለሚፈሩ ከቤት አይወጡም። በዕለቱ በተፈጠረው ብጥብጥ የተነሳ ምሽት ላይ ምንም ሰው አይታይም። ሰዓት እላፊም አለ። ምሽት ላይ ምን እንደሚፈጠር ስለማይታወቅ ሰዎች በራቸውንና መጋረጃቸውን ዘግተው እቤታቸው ይቀመጣሉ። በዕለቱ የተፈጠረ ሌላ ጥቃት ነበር ወይ ስል ላስከተልኩላት ጥያቄ በዕለቱ በወታደሮቹ ከማስፈራራት ውጭ የተደረገ ምንም አይነት ጉዳት ባይኖርም በገበያ ቦታ ያገኘቻቸው ሰዎች ግን የኤርትራ ወታደሮች በዛ መገኘታቸው እጅግ አበሳሽቷቸውን እንደነበረ ገልጻልኛለች። አዲግራት ከተማ ከመቀለያ አንጻር ስትታይም ጸጥ ያለች ብትሆንም ይሄ የሆነው ህዝቡ ከመፍራቱ የተነሳ ነው ትላለች። በአካባቢው የኤርትራ ወታደሮችን ካምፕ ማስተዋላን ሄዘር ጨምራ የነገረችኝ ሲሆን አዲግራትን ጨምሮ በመንገዶች ላይ የአማራ ሚሊሻዎችን አይተሻል ስል ጠይቄያት ነበር። ምንም አይነት ሚሊሻዎች አላየንም። ይህ ማለት በቦታው የሉም ወይም አሉ ማለት አይደለም። ምናልባት ኖረው እንደ ኤርትራ ኃይሎች በግልጽና በሚታይ ሁኔታ ላይንቀሳቀሱ ይችላሉ። ሄዘር የአዲግራት ህዝብ በአሁን ሰዓት ያለውን ስሜት ከታዘበችው ተነስታ እንዲህ ትገልጸዋለች። አድግራት ያነጋገርናቸው ሰዎች ሁሉ የኤርትራ ወታደሮች በዛ በመገኘታቸው ተናደው ነበር። ማዕከላዊ መንግስትም የኤርትራ ወታደሮች በቦታው እንዲገኙ በመፍቀዱ ህዝቡ ተቆጥቷል። መንግስት ወታደሮቹ ይወጣሉ ብሏል። ይህ በህዝቡ አይን ድል ነው። የወታደሮቹ መውጣትም ህዝቡ በመንግስት ላይ የሚኖረውን ስሜት ያለዝበዋል። ከአዲግራት በኋላ የጦርነት ቀጠና ስትል ወደ ገለጸቻት ሐውዜን ያቀናችው ሄዘር ሐውዜን ላይ የደረሰውን ጉዳት ከኢራቅና ከሶሪያ ጋር ታነጻጽረዋለች። ሐውዜን ኢዝ ናው ክንትሮልድ ባይ ኢትዮጵያን ፌደራል ፎርስስ ኤ ከፕል ኦፍ ዊክስ አጎ ኢት ዋዝ ክንትሮልድ ሐውዜን በአሁኑ ሰዓት በኢትዮጵያ መከላከያ ሰራዊት እጅነች ያለችው፣ ከሳምንት በፊት ደግሞ በህወሀት ኃይሎች ስር ነበረች። እስካሁን ድረስም ከደረሰው ጉዳት አኳያ የሚታየው ቦታው የጦርነት ቀጠና መሆኑን ነው። በቦታ ያለው ጉዳት ከኢራቅ ወይም ከሶሪያ ጋር የሚነጻጸር ነው። ሰዎችም ተወጥረዋል። ከተማዋን የተለያዩ ኃይሎች በመፈራረቅ ለአራት ለአምስት ለስድስት ጊዜም የሚሉ ሰዎች አሉ ሲይዟት ነበር። ስለዚህ እጅግ ብዙ አስከፊ ጦርነቶች ነበሩ። ከከተማው ወጣ ብሎም አምስትና አስር ሜትር የሚሆን ርቀት ላይ ብዙም ሳይርቅ የጅምላ መቃብሮች አሉ። ሃያ አንዳንዶቹም ከሃያ በላይ አንዳንዶቹ ሁለት ወይም ሶስት ሰዎች ያሉባቸው የጅምላ መቃብሮች አሉ። የከተማይቱ ሰዎች ሟቾቹ በከባድ መሳሪያው በደረሰ ጉዳት ነው የተገደሉት ብለው ነው የሚያምኑት። ሰዎቹ አስክሬኖቹን ከዛ ቦታ ላይ በማንሳት በሃይማኖታቸው መሰረት ቤተ ክርስቲያን ሄደው መቅበር ነው የሚፈልጉት። ሌላው በሀውዜን ያስተዋልኩት ነገር አንዳንድ ሰዎች ለመሰደድ አቅም የለንም ብለው እንደሚያስቡ ነው። በሀውዜን ከተማ ያየቻቸው አስክሬኖቹ ከየት እንደመጡ ላቀረብኩላት ጥያቄ አደጋውን በአካል ያየ ሰው አለማግኘቷን ነግራኛለች። በስፍራው የተገኘችው በእረፍት ቀን በመሆኑ የመንግስት አካላትን አግኝታ ለማነጋገር ሳትችልም ቀርታለች። ይሁንና በሀውዜን ከፍተኛ የሆነ የምግብ እጥረት ማስተዋለንም ገልጻልኛለች። በአጠቃላይ በትግራይ መንግስትን ጨምሮ እጅግ ብዙ ግብረሰናይ ድርጅቶች እየተንቀሳቀሱ ቢሆንም አሁንም ድረስ ግን ከባድ የሆነ የምግብ እጥረት መኖሩን ነው ዘር የምታስረዳው አለም አቀፍ የቀይ መስቀል ድንበር ተሻጋሪ የሕክምና ባለሙያዎችን የመሳሰሉ እጅግ ብዙ ግብረሰናይ ድርጅቶች አሉ። ሰዎችን ለመርዳት እየሆነ ያለው ነገር ይገርማል። ነገር ግን ስደተኛ ጣቢያዎች ስትሄጅ እነዚህን ተቋማት አታያቸውም። የዓለም ስደተኞች ተቋም አይኦኤምን አንዳንድ ካምፖች ውስጥ አይቻለሁ። ሰዎችን ወደ መጡበት ለመመለስ የሚደረግ ጥረትም የለም። ቀይ መስቀል ለአንዳንድ ካምፖች ውሃ ያቀርባል። ሌሎቹም ከሌላ ድርጅት ውሃ ያገኛሉ። የምግብ አቅርቦት ግን በበቂ ሁኔታ የለም። እንደ ገባኝ ከሆነ በምግብ እጥረት ለተጎዱ ሰዎች የሚሆነው አርባ ከመቶ የምግብ አቅርቦት የሚመጣው ከመንግስት ነው። እጅግ ብዙ ጥረቶች እየተደረጉ ቢሆንም በጦርነቱ ለተጎዱ ሰዎች ግን ይሄ በቂ አይደለም። ከሄዘር መርዶክ ጋር ለነበረ ቆይታ ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ። ለዘገባው የሥራ ባልደረቦቻችንን እናመሰግናለን። አሁንም ትግራይ ላይ እንቆያለን። በኢትዮጵያ ትግራይ ክልል ውስጥ በሚሊዮኖች የሚቆጠሩ ሰዎች በጣም በአስቸኳይ የምግብ እርዳታ ያስፈልጋቸዋል። ከተለያዩ አካባቢዎች ተፈናቅለው መቀለ ውስጥ ከሚገኙ መጠለያ ጣቢያዎች በአንዱ የሚገኙ የተፈናቃይ ቤተሰቦች በዚያች የአሜሪካ ድምፅ ዘጋቢዎች በተገኙበት ዕለት ምንም የሚበሉት ነገር አልነበራቸውም። በክልሉ ከተፈጠረው ግጭት የመነጨውና እያደገ በመጣው ቀውስ ውስጥ ከደረሱት ጉዳዮች መካከል ረሃብ አንደኛው ክፍል ብቻ ነው። ወደ ትግራይ ክልል የተጓዘችው ዘጋቢያችን ሄዘር መርዶክ የላከችውን ዘገባ ጽዮን ግርማ ታቀርበዋለች። መቀሌ የሚገኘው ትምህርት ቤት የተፈናቃዮቹ መጠለያ ካምፕ ሆኗል። ይህ ካምፕም በመቀሌ ውስጥ ከሚገኙት ከሀያ በላይ ካምፖች ውስጥ አንዱ ነው። በእያንዳንዱ መማሪያ ክፍል ውስጥ ከሰማኒያ በላይ ሰዎች ይተኙበታል። በዚያ መጠለያ ውስጥ የሚገኙ ቤተሰቦች ሁሉ እዛ እንዴት እንደደረሱ አሳዛኝ ታሪክ እንዳላቸው ይናገራሉ። ዙፋን ሮሃማ ከተፈናቃዮቹ አንዷ ናት። ዕዳጋ ብኖርናት የምን ነገር በአንድ ቅዳሜ ገበያ ውስጥ በነበርኩበት ሰዓት ድንገት ታንኮች ወደ ውስጥ መግባት ጀመሩ። እናም ጦርነቱ ወዲያው ተጀመረ። እህቴ ቡና እያፈላች ነበር። እኔ ወደ ቤት መሮጥ ጀመርኩ። ለእህቴም መሮጥ እንዳለባት የነገርኳት ነበር። ቤቶች ሲቃጠሉ እናይ ነበር። የቦምብ ድምጽም ይሰማን ነበር። የዓለም የምግብ ፕሮግራም አምስት ነጥብ ሁለት ሚሊዮን የትግራይ ህዝብ ከአጠቃላይ የህዝብ ቁጥሩ ዘጠና በመቶ ማለት ነው አስቸኳይ የምግብ እርዳታ እንደሚያስፈልገው አስታውቋል። ነገር ግን በክልሉ ዋና ከተማና የምግብ እርዳታ አለበት ተብሎ በሚገመተው መቀሌ እንኳን ሰዎች እየተራቡ ነው። በአንዱ ቀን ከሰዓት በኋላ የአሜሪካ ድምፅ ዘጋቢ ለዘገባ በስምሪት በተሰማራችበት መጠለያ ውስጥ ያነጋገረቻቸው ብዙ ቁጥር ያላቸው ቤተሰቦች እስከዛን ሰዓት ድረስ ምንም ምግብ እንዳልብሉና ይህም ያልተለመደ ነገር እንደሆነ ነግረዋታል። ከዚያ ከተፈናቃዮቹ ከተመረጡትና መጠለያ ካምፑን ከሚያስተዳድሩት ውስጥም ተፈናቃዮቹ ሁሉም የሚያስፈልጋቸው ነገር ማለት ይቻላል እንዳልተሟሉላቸው ይናገራሉ። አቶ ጎዝ ታደሰ የተፈናቃዮቹ ኮሚቴ ሰብሳቢ ነው። በጣም ብዙ አስቸጋሪ ለሆኑ ነገሮች ተጋልጠናል። ምንም አይነት በቂ ምግብ፣ መጠለያም ሆነ የምንተኛበት የለንም። ከጦርነቱ በፊት ልጆቻችንን በቀን ሶስት የመመገብ እንችል ነበረ አሁን ግን ያንን ማድረግ አንችልም። በትግራይ ጦርነት ከተጀመረበት ከህዳር ወር ወዲህ ሁለት ሚሊዮን ሰዎች ተፈናቅለዋል። በሺዎች የሚቆጠሩ ሰዎች ደግሞ ተገድለዋል። ዙፋን እጁ ላይ ለተጎዳው የአስራ አንድ ወር ልጇ ህክምና ለማግኘትና መቀሌ ለመድረስ ብዙ ወራትን ፈጅቶባታል። ለማን ወደ ዶክተር ጋር ወስጀው ነበር። ነገር ግን ዶክተሩ የት ነበርሽ አለኝ። ቀዱ ጥገና ያስፈልገዋል። ነገር ግን አሁን በጣም ዘግይቷል አለኝ። ከቤተሰቦቻቸው ውጪና ቤተሰቦቻቸውን ያጡ በርካታ ህጻናት በካምፕ ውስጥ እንደሚገኙ ዙፋን ትናገራለች። ምናልባት የእሷ ልጅ ከዚህ በኋላ በእጁ እንደ ልቡ መጠቀም አይችል ይሆናል። ነገር ግን ሌሎች በጣም በርካታ ልጆቻቸውን በሞት የተነጠቁ እናቶች አሉ። ሄዘር መርዶክ ከመቀሌል አጠናቀረችው ዘገባ። ጽዮን ግርማ ከዋሽንግተን ዲሲ። አሁንም ሄዘርንና ጽዮንን እናመሰግናለን። በማኅበራዊ መገናኛ ዘዴዎች የሚሰራጩ መረጃዎች ወደ እርስ በርስ ግጭት እንዳያስገቡት ህብረተሰቡ ጥንቃቄ እንዲያደርግ ጠቅላይ ሚኒስትር አብይ አህመድ ማሳሰባቸው ተገለጸ። ጠቅላይ ሚኒስትሩ አማራ ክልል ውስጥ ባደረጉት የሁለት ቀናት ቆይታ ግንባታው ከተጀመረ ከስምንት ዓመታት በላይ ያስቆጠረውን የጣና በለስ ስኳር ፋብሪካንና ሌሎች ትላልቅ ፕሮጀክቶችን መርቀዋል። ትላንትናና ዛሬ በአማራ ክልል የተካሄዱትን ተጨምሮ የተካሄዱትን ጨምሮ ሰሞኑን በተለያዩ የአገሪቱ አካባቢዎች የተከናወኑ ፕሮጀክቶችን በተከታታይ የመመረቅ እንቅስቃሴዎች የምርጫ ቅስቀሳ አካል ናቸው እያሉ አንዳንድ ወገኖች ትችት ሰንዝረዋል። የአሜሪካ ድምፅ በዚሁ ጉዳይ ላይ ያነጋገራቸው የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ግን ትችቶቹን አስተባብለዋል። አሴር ምስጋናው ዝርዝር ዘገባላት። ባለፉት ሁለት ቀናት በአማራ ክልል ጉብኝት ላይ የሚገኙት ጠቅላይ ሚኒስትር አብይ አህመድ በተለያዩ አካባቢዎች የተገነቡ ፕሮጀክቶችንም አስመርቀዋል። ጠቅላይ ሚኒስትሩ ዛሬ ከአምስት ቢሊየን ብር በላይ በሆነ ወጪ በደብረ ማርቆስ ከተማ የተገነባውንና በቀን ከአንድ ሚሊየን ሶስት መቶ ሀምሳ ሺ ሊትር በላይ ዘይት የማምረት አቅም ያለውን ግዙፍ የዘይት ፋብሪካ መርቀዋል። ጠቅላይ ሚኒስትሩ ንብረትነቱ የአቶ ወርቁ አይተ ነው በሆነው በዚህ ፋብሪካ የምረቃ ስነሥርዓት ላይ ባሰሙት ንግግር ኢትዮጵያውያን አንድነታቸውን እንዲጠብቁ አሳስበዋል። በተለይ ከምሳሌ ጋር እያይዘው ባስተላለፉት መልእክት ዜጎች በማህበራዊ ሚዲያ ከሚሰራጩ አፍራሽ መልእክቶች ራሳቸውን እንዲጠብቁ ጥሪ አቅርበዋል። አንድ ሰው አህያ ጭኖ ረዥም ጉዞ ከተጓዘ በኋላ አንድ ቦታ እሱም አህያውም ደክማቸው አህያዋን አስሮ ወደ አንድ ቀረብ ወዳለ ጎጆ ጠጋ ብሎ ውሃ ይጠይቃል። የአህያዋ ባለቤት ውሃ ጠጥቶ ለአህያውም ይዞ እስኪመለስ ድረስ አንድ ሰይጣን የአህያዋን ገመድ ይፈታል። ያቺ አህያ በደንብ አርጋ ማሳውን መብላት ትጀምራለች። መብላት ስትጀምር ለረጅም ጊዜ የደከመ ያረሰ አርሶ አደር ማሳውን ለመመልከት ሲመጣ አንድ አህያ በግሯ እየረጋገጠች እየበላች ያገኛታል። አህያውን ሁለቴ ሲመታት ትሞታለች። የአህያዋ ባለቤት አንድ ማያቀው ሰው አህያውን መጥቶ ሲገላት ያያል። እንዴት አህያይን ትገላለ ብሎ ባለ አህያው ደግሞ ሰውየውን ደብድቦ ይገለዋል። የማሳው ባለቤት አርሶ አደር ልጆችም ነበሩበት በማሳ ውስጥ አባታቸው ተደብድቦ ሲገደል ያውና ገዳዩን ደብድቦ ይገላሉ። ከጥቂት ጊዜ በኋላ ሽማግሌዎች መጥተው ሁኔታውን ካረጋጉ በኋላ አይ ሰይጣን፣ የማይተዋወቁ ሰዎች እርስ በርስ እንዲባሉ እንዲጋደሉ አደረጉ ብለው ሲወቅሱ ሰይጣኑ ኧረ ሥነ ሥርዓት፣ እኔ የአህያዋን ገመድ ብቻ ነው የፈታሁት ከዚያ በኋላ ያለው የእኔ ጉዳይ አይደለም አላቸው ይባላል ብዙ ሴጣኖች በፌስቡክ ገመድ በፈቱ ቁጥር በዩቱብ ገመድ በፈቱ ቁጥር ከተጋደል በኋላ አይ ፌስቡክ ብንል ስለማይሰራ የሴጣኑ ስራ ገመዷን መፍታት ነው በፌስቡክ መዋሸት ነው መቅጠፍ ነው የእኛ ስራ ግን ቆም ብሎ ማሰብ የኢትዮጵያን አንድነትና የኢትዮጵያን ሰላም ማረጋገጥ ነፃ ሀገር ተረክበናል ነጻ ሀገር እናስረክባለን። ድሃ ሀገር ተረክበናል። የበለጸገች ኢትዮጵያን እናስረክባለን። ከአስራ ሶስት ሺህ ሄክታር በላይ በሆነ መሬት ላይ ያረፈው እና በለስ ቁጥር አንድ የተባለው ስኳር ፕሮጀክትም ትላንት በጠቅላይ ሚኒስትሩ ተመርቋል። ፋብሪካው ሀገሪቱ ከውጭ አስገብታ የምታሟላውን የስኳር መጠን እንደሚቀንስ ያስረዱት ጠቅላይ ሚኒስትሩ በሙሉ አቅሙ ወደ ምርት ሲገባ በዓመት ወደ ሁለት ሚሊዮን ኩንታል ገደማ ስኳር እንደሚያመርት ነው የተናገሩት። የግንባታው ስራ ሲጀመር በ18 ወራት ውስጥ እንዲጠናቀቅ እቅድ ተይዞ የነበረ ቢሆንም በወቅቱ ኮንትራቱን የወሰደው የቀድሞ የብረታብረትና ኢንጂነሪንግ ኮርፖሬሽን ወይም የቴክ ስራውን በማጓተቱ ፕሮጀክቱ ከስምንት ዓመታት በኋላ ዛሬ ለምረቃ በቅቷል ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በአማራ ክልል የመረቋቸውን ጨምሮ ሰሞኑን በተለያዩ የሀገሪቱ አካባቢዎች እየተካሄዱ ያሉ የፕሮጀክት ምረቃ ስነ ስርዓቶች የምርጫ ቅስቀሳ ናቸው በማለት የሚተቹ ወገኖች አሉ። የአሜሪካ ድምፅ በጉዳዩ ዙሪያ ያነጋገራቸው የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ ግን ለምርጫ ቅስቀሳ ተብሎ የሚሰራ ስራ የለም ብለዋል። ሀገሪቱን እየመራ ያለው መንግስት ከለውጥ በኋላ በተለይ በለውጥ አመራሮች የተሞላ ነው። የለውጥ አመራሩ ደግሞ ዋና አላማው ህዝብን በልማት ተጠቃሚ ማድረግ እና በዲሞክራሲ ስርዓት ግንባታ ውስጥ ለውጦችን ማስመዝገብ እንደሆነ አቅዶ እየሰራ ነው ያለው። ይሄ አይነት የምረቃ ፕሮግራም ዛሬ የጀመረ አይደለም። ቀደም ሲልም ከምርጫው በፊትም የነ በላይነን የመሰሉ ትልልቅ ፋብሪካዎች በግለሰብ ደረጃ ባህር ዳር ላይ፣ ደብረ ማርቆስ ላይ፣ ደብረ ብርሃን ላይ፣ ሌሎችም አካባቢዎች እየተመረቁ ነው ያሉት። ይሄ ለምርጫ ብለን የምንሰራው ስራ የለም ኖርማሊ። ነገር ግን በደረሱበት ፋብሪካዎቹ እየተመረቁ ወደ ስራ እንዲገቡ ይደረጋል። መንገድም በተመሳሳይ እየተመረቀ ነው ያለው። ቴሌኮሙኒኬሽን ላይ የተደረጉ አንዳንድ ማስ ማሳፊያዎች ማሻሻያዎች ሲመረቁ እና ያለን እና ምናልባት አንዳንድ ግለሰቦች ለምርጫ ነው ያስመረቁ የሚለው ትክክል ሊሆን አይችልም። ምክንያቱም ምርጫ የምናደርግበት ቀን እንኳን በውል ማይታወቅበት ጊዜ ነው የነበረው። እንደምታስታውሸው በኮሮና ምክንያት፣ በተመሳሳይ በሰው ሰራሽና በተፈጥሮ አደጋዎች ምክንያት ተራዝሞ የሚደረግ ምርጫ ነው። በአጋጣሚ እነዚህ ፋብሪካዎች ምርጫ በሚካሄድበት አካባቢ ግጥምጥሞች ሆኖ ተመርቀዋል። ይሄ መልካም አጋጣሚ ሊሆን ይችላል ለገዢው መንግስት እና ፓርቲ ማለት ነው። ይሄ እንደ ጥሩ ነው መወሰድ ያለበት እንጂ ለምርጫ ብለ ያንን የምናስመርቀው እንደ መንግስት ግን የሌለ መሆኑ መታወቅ አለበት። ጠቅላይ ሚኒስትር አብይ አህመድ በሁለት ቀናት የአማራ ክልል ቆይታቸው በማዕከላዊ ጎንደር ዞን በማዕከላዊ አርማጮ ማሰሮ ደንብ ከተማ የትምህርት ቤት ግንባታ መሰረት ድንጋይ እየጣሉ ሲሆን፣ በደብረ ማርቆስ ከተማ ደግሞ ሶስተኛውን የአረንጓዴ አሻራ መርሃ ግብር አስጀምረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አስቴርን እናመሰግናለን አሁን ወደ ዩናይትድ ስቴትስ የኢሚግሬሽን ጉዳይ እናመራለን የዩናይትድ ስቴትስ ምክትል ፕሬዚደንት ካሜላ ሃሪስ በደቡብ አሜሪካ ድንበር አካባቢ አነጋጋሪ በሆነው የስደተኞች ጉዳይ ለመምከር ወደ ጓተማላ እና ሜክሲኮ አምርተዋል የቪኤ ዘጋቢ ሚሸል ኩን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል ጥናታዊ ዘገባውን ያወጡት ሰዎች እንደሚሉት የኮቪድ-19 ወረርሽኝ የጤና ቀውስ ብቻ አይደለም። ይልቁንም የስራና ሰብአዊ ቀውስ በማስከተል በዓለም ኢኮኖሚ ላይ ለረዥም ጊዜ የሚቆይ ጉዳት የሚያስከትል ችግር ነው። በስራና ማህበራዊ ዘርፍ ላይ የፈጠረው ችግር እንደ ኤሮፓ አቆጣጠር እስከ 2023 ድረስ ሊዘልቅ እንደሚችልም ተመልክቷል። የዓለም አቀፉ የሰራተኞች ድርጅት ጄኔራል ዲሬክተር ጋይ ራይደር እንደሚሉት ዝቅተኛ ገቢ ባላቸው አገሮች የሚኖሩ ሰራተኞች ከፍተኛ ገቢ ካላቸው አገር ሰራተኞች ይበልጥ ተጎጂ ይሆናሉ ብለዋል። በቂ የክትባት አቅርቦትና ጠንካራ የበጀት ድጋፍ ያላቸው የበለጸጉት አገሮች ከቀውሱ ፈጥነው እንደሚወጡም የተናገሩት ዲሬክተሩ እንዲህ ብለዋል። ለብዙ ሚሊዮን ሰዎች በተቀነሰው የሥራ ሰዓት ላይ የተጓደለው ማኅበራዊ ደህንነት ሲደመር በቀላል አነጋገር ድህነት ሲጨምር ማለት ነው። ዛሬ ወደ 31 ሚሊዮን የሚቆጠሩ ሠራተኞች ከመጨረሻው ድህነት ጫፍ ላይ እንዳሉ የሚቆጠሩ ናቸው። በዓለም አቀፍ ደረጃ ከተመዘገበው የድህነት ወለል በታች ያሉ ሲሆን በቀን አንድ ዶላር ከዘጠና ሳንቲም የሚከፈላቸው ናቸው። ዲሬክተሩ ድህነትን ለመቀነስ ላለፉት አምስት ዓመታት የተሰራው ስራና የተገኘው ለውጥ ሁሉ በወረርሽኙ ሳቢያ ጨርሶ ጠፍቷል ይላሉ። በጥናቱ እንደተመለከተው በያዝነው የ2021 ዓ ም አጋማሽ እጅግ የተጎዱ ክፍለ ዓለሞች የላቲን አሜሪካ፣ ካሪቢያን፣ አውሮፓና መካከለኛው ኤዥያ ናቸው። ወረርሽኙ ካሁኑ የከፋ ካልሆነ የዓለም የሰራተኞች የቅጥር ሁኔታ በአመቱ አጋማሽ እንደሚሻሻል ተገምቷል። በስራ አጥነቱ እጅግ የተጎዱት ሴቶች ናቸው ያሉት ራይደር ቀውሱ በጾታ እኩልነት የተመዘገበውን ድል ወደ ኋላ ሊመልሰው እንደሚችል አስጠንቅቀዋል ከወንዶቹ ይልቅ ስራቸውን እያጡ ሲሆን ሳይከፈላቸው የሚሰሩበትም ሰዓት እየጨመረ የሚሰሩትም ልዩ ስራ እየበዛ መሆኑን እያዩ ነው። ስለዚህ ይህ ምንም የተለየ ነገር ሳይደረግ ጊዜው ያለፈበትን የጾታ ክፍፍልና ኃላፊነት እንደገና መልሰው የሚያመጣ ይመስላል። የዓለም ሰራተኞች ድርጅት ብዙ ወጣቶችም በወረርሽኙ ክፉኛ የተጎዱ መሆኑን አመልክቷል። እንደ አውሮፓ አቆጣጠር በ2020 የወጣቶች የሥራ ቅጥር በ8 ነጥብ 7 ከመቶ የቀነሰ ሲሆን ይህም ከአዋቂዎቹ 3 ነጥብ 7 ከመቶ ጋር ሲነጻጸር አነስተኛ መሆኑን ተገልጿል። የስራ ልምድን በማሳጣት ረገድ የተፈጠረው ክፍተት በክፍያና ሥራ በማግኘት ተስፋ ላይ የሚፈጥረው ጉዳት ለረዥም ጊዜ የሚቆይ መሆኑን ተዘግቧል። በተለይም በወረርሽኙ እጅግ የተጎ የተጎዱትን የሕብረተሰብ ክፍሎች ኢላማ አድርጎ የሚወጣ የተሃድሶ ስትራቴጂ ከሌለ በዓለም ላይ የሚታየው ኢፍትሃዊነት እጅግ የከፋ እንደሚሆን የጥናቱ አዘጋጆች አስጠንቅቀዋል። ደረጀን እናመሰግናለን። በሁለተኛው የዓለም ጦርነት ፍጻሜ የጥምረቱ ጦር በሰሜናዊ ፈረንሳይ ኖርማንዲ ግዛት የሚገኘውን የጀርመን ጦር ያጠቃበትና ለፈረንሳይም ነፃ ማውጣት እንደ የድል ጅማሪ ተደርጎ የሚታየው ዲደይ በመባል የሚታወቀው ዘመቻ 77ተኛ ዓመት በትላንትናው ዕለት ታስበው ውሏል። የታሪክ ተማራማሪዎች እንደሚሉት ለወራት የዘለቁት ውጊያዎች አውሮፓን በሙሉ ከናዚ ጀርመን ነፃ ለማውጣት ያስቻሉና የጥምረቱ ኃይሎች ለሁለተኛው የዓለም ጦርነት አጠቃላይ ዘመቻ የበላይነት እንዲቀዳጁ የረዳ ነው። የአሜሪካ ድምፅ ዘጋቢ አራሽ አረባ ሳዴ ከጦርነቱ የተረፉትና ቤተሰቦቻቸው ዕለቱን እንዴት እንዳሰቡ የሚያሳይ ዘገባ አድርሶናል። አሉላ ከበደ ያቀርበዋል። የባህር ዳርቻዎቻችንን ኦማሃ በሚል ሰይመዋቸዋል። ለምን ብለህ ግን አትጠይቀኝ። በዩናይትድ ስቴትሷ የኔብራስካ ክፍለ ግዛት ወደምትገኘው ኦማሃ ሄጄ አላውቅም። እንደ ፈረንሳይዋ ኦማሃ ከሆነች ግን ያንተ ልታደርጋት ትችላለህ። እንደ አውሮፓውያን የዘመን አቆጣጠር ሰኔ 6 ቀን 1944 ዓ ም ዲዴይ በወታደራዊ ስያሜ ወሳኝ ለሆነ ዘመቻ የሚሰጥ አጠራርን ተከትሎ የተሰየመ መሆኑ የሚነገርለት ዕለት ቁጥራቸው ከ150 ሺ በላይ የሚሆኑ የዩናይት ስቴትስ የእንግሊዝና የካናዳ ኃይሎች በፈረንሳይዋ የኖርማንዲ ግዛት በሚገኙ የባህር ዳርቻዎች በኩል አድርገው በናዚ ጦር ላይ የከፈቱትና ለወራትም ደም ያፋሰሰ ብርቱ ውጊያ የጀመረበት ዕለት ነው። ታሪኩን እንዳጠኑ ባለሙያዎችም እምነት በዚያ ጦርነት የነበረውን የኃይል ሚዛን የቀየረ ዘመቻ ነው። ከሰባ ሰባት ዓመታት በኋላ በዚያ ጦርነት የተዋጉ ጥቂት አርበኞች በተገኙበት በትላንትና ዕለት ታስበዋል። ምንም እንኳን የኮሮና ቫይረስ ወረርሽኝ ባመጣቸው የጉዞ ገደቦች ሳቢያ በጦርነት ውስጥ ሲዋጉ የወደቁ ወታደሮችን ቤተሰቦች ጨምሮ ለወትሮ በስነስርዓቱ ይገኙ የነበሩ ብዙዎች መምጣት ሳይችሉ ቢቀሩም ስነስርዓቱ በወጉ መሠረት መከበሩ ግን አልቀረም። በእንግሊዟ የኦልሮስ መንደር የሚኖሩና በኖርማንዲው ጦርነት የተሳተፉ አርበኞችና ዘመዶቻቸው ቨርሰርመር የሚል መጠሪያ የተሰጠው የዲዴ መታሰቢያ ሐውልት በተመረቀበት ስነስርዓት ተገኝተዋል። ሻምበል በርናንድ ሞርጋን ከነኛ አርበኞች ውስጥ አንዱ ናቸው። ዘመቻው በተካሄደበት ወቅት የነበረውን ያስታውሳሉ። ይበልጥ የማስታውሰው በባህር ዳርቻው አስክሬን በየቦታው ያየሁበትን አሳዛኝ እይታ ነው። አብዛኞቹም ማለዳ ላይ ወደዚያ ያቀኑ ወታደሮች ነበሩ የተሳፈሩባቸው ጀልባዎችና ሌሎች በባህር ላይ ሰውና ዕቃ ለማጓጓዣነት የሚውሉ መቅዘፊያዎች መስራት ሲያቆሙ ዘለው ወደ ውሃው የገቡ ናቸው። በጀርባቸው የተሸከሙት ቦርሳ ከፍተኛ ክብደት ስላለውም አብዛኞቹ ከባህሩ ሰጥመው ለኅልፈት ሊዳረጉ ችለዋል። ለመጀመሪያው አስክሬን ማየቴ ነበር። በእጅጉ የሚያበሳጭና የሚረብሽ ሁኔታ ነበር። ሙርጋን አክለውም በኖርማንዲ ውጊያ ሶስት የጦር ጓዶቻቸውን እንዳጡ ይናገራሉ። እናም በተለይ ዕለቱ በሚከበርበት ቀን ሜዳሊያዎችን አጥልቄ ከስፍራው መገኘት መቻሌ እነኛን በውጊያው የወደቁ ወታደሮች ለማሰብ ይረዳኛል ይላሉ። በኮሮና ቫይረስ ወረርሽን ሳቢያ የተደነገጉት የጉዞና ሰዎች በአንድ ስፍራ በብዛት እንዳይሰበሰቡ የሚጠይቁ እገዳዎች እንደ ኖርማንዲ ሁሉ በኦልሩስ መንደር በተካሄደው ስነ ስርዓትም ላይ በአካል የሚገኘው ሰው ቁጥር እንዲገደብ አድርጎታል። በመሆኑም ከመቶ በላይ አርበኞች በዚያች ወሳኝ ቀን በተካሄደው ጦርነት ሲዋጉ ላለፉ ቁጥራቸው ከአራት ሺ አራት መቶ በላይ ለሚደርሱ ወታደሮች ክብር ሲባል የተሰናዳውን ስነስርዓት በርቀት በቪዲዮ አማካኝነት ተከታትለዋል። አሉላን ለዘገባው እናመሰግናለን። የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የተከበራችሁ አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። አፍሪካ ንክርሶች ይቀርባል። ባለፈው ሳምንት በፓን አፍሪካን ፓርላማ ስብሰባ ላይ የታየው ትርምስ በአህጉሪቱ ያለውን የሥልጣን ሽኩቻ መጋረጃ መክፈቱን በጆሃንስበርግ የአሜሪካ ድምፅ ዘጋቢ አኒታ ፓውል በላከችው ዘገባ ያመለክታል። እርግጫ መገፈታተር፣ መጫወጫውና በስብሰባው ተደማጭነት ለማግኘት የሚካሄድ ትግል ይታይበት እንደነበር ከቦታው የደረሰን ዘገባ ያሳያል። የአህጉሪቱ ምክር ቤት የአፍሪካ ሕብረት ፖሊሲን ለመተግበር የሚሰሩ የአፍሪካ ሕግ አውጪዎችን የሚያሰባስብ አካል ነው። ባለፈው ሳምንት የተካሄደው ስብሰባ ግን የምክር ቤቱ አመራር መምረጥን አስመልክቶ በተነሳው ጠብ ምክንያት ስብሰባው እንዲቋረጥ ተደርጓል። በቦታው በተነሳው መደባደብ ምክንያት የፖርቱጋልኛ ተናጋሪ መልእክተኞች የፖሊስ እርዳታ ለመጠየቅ ተገደዋል። ፕሊዝ ካል ዘ ፖሊስ፣ ፕሊዝ ካል ዘ ፖሊስ ቱ ፑት አን ኦርደር፣ ፕሊዝ ካል ዘ ፖሊስ። እባካችሁ ፖሊስ ጥሩ፣ እባካችሁ ፖሊስ ጥሩ። ስነ ስርዓት ይኑር። አስቸኳይ ነው፣ አስቸኳይ ነው። ፖሊስ መጥራት አለባችሁ። እባካችሁን ፖሊስ ጥሩ፣ እባካችሁን ፖሊስ ጥሩ። አስቸኳይ ጉዳይ ነው። እባካችሁን እባካችሁን ፖሊስ ፖሊስ ጥሩ። እንዲህ አይነቱ የስብሰባ ሁኔታ ለሁለት ሰዓታት ያህል የዘለቀ ሲሆን የአሜሪካ ድምፅ ተከታትሎታል። የፓን አፍሪካን ምክር ቤቱ ስብሰባ ጆሃንስበርግ ከተማ አጠገብ የተጀመረው ባለፈው ሰኞ ሲሆን 229 የምክር ቤቱ አባላት ተገኝተዋል። የስብሰባው ዓላማ አዲስ ፕሬዝደንት ለመምረጥ ነበር። የደቡባዊው አፍሪቃ ክፍል የተመራው ግራ ዘመም አመለካከት አላቸው በሚባሉት ደቡብ አፍሪካዊ ጁሌስ ማሌማ ሲሆን ቀጠናቸውን ወክለው ለሚወዳደሩት ሰው ጠንካራ ድጋፍ እንዳላቸው ገለጹ። የምዕራብና የምስራቅ አፍሪቃ ተወካዮች ደግሞ እያንዳንዳቸው ሌላ ተወዳዳሪን ደገፉ። የደቡባዊ አፍሪካ ክፍል የፓን አፍሪካን አመራር በቀጠናዊ ተረኛነት መልክ መሆን አለበት በሚል አጥብቆ ተከራከረ። በአሁኑ ወቅት የፕሬዝዳንትነቱን ቦታ የያዘው ምዕራብ አፍሪቃ ነው። ባለፈው ዓርብ የመጀመሪያ አጋማሽ ላይ ወደ 28 ደቂቃ ገደማ ሲሆን፣ ሁኔታዎች ወደ መጫዋጫ ተለወጡ። አንዱ ወገን ምርጫ ይደረግ እያለ መጮህ ጀመረ። ከጥቂት ደቂቃዎች በኋላ አባላቱ ይደባደቡ ጀመር። ከዚያም ትርምስ ተፈጠረ። የፓን አፍሪካን ምክር ቤት አባላቱ በእርግጫ መመታታትና መጠላለፍ፣ መገፈታተርና መደባደብ ጀመሩ። የምክር ቤት አባላቱ ብዙ ጊዜ ወደ መድረኩ ለመውጣትም ሞክረዋል። በመጨረሻ ግን የምክር ቤቱ አፈ ጉባኤ ስብስባው እንዲቋረጥ አደረጉ። የደቡብ አፍሪካ ምክር ቤት ቃል አቀባይ ሞሎቶ ማታፖ የደቡባዊ አፍሪካ አመለካከትን አንጸባርቀዋል። የፓን አፍሪካን ምክር ቤት የደም መፋሰስ ስፖርት መሆን አልነበረበትም ብለዋል። ሁለቱም ምክር ሁለቱ ቡድኖች ከአፍሪካ ህብረት የቀረበውን ምክር ችላ በማለት አዲስ ፕሬዝደንት መምረጡን ለመቀጠል ሞክረዋል። የአፍሪካ ህብረት ፍላጎት አመራሩ ስር የሰደደው በመልክዓ ምድራዊ አቀማመጥ ላይ የተመሰረተው ተረኝነት መርህ እንዲከበር ነው። ይህን ችላ ማለት ታዲያ በአህጉሪቱ አንድነት እንዲኖር ያለመፈለግ ነው። ናይሮቢ ያሉት የፓን አፍሪካን አክቲቪስት ዳንኤል ማምቦኖ ምዕራብ አፍሪካን ብቻ ሳይሆን የጉልበት ጨዋታን አስተምራናለች የሚሏት ሀገርንም ጭምር ነው የነቀፉት። የፍራንኮፎን ቀጠና የግል ጥቅምን እያስቀደመ ነው። በመሰረቱ የአፍሪካ ምክር ቤትን ወደ አምባገነንነት ለማውረድ እየሞከረ ነው። በፈረንሳይ ቁጥጥር ስር ባሉት አገሮች የምናየው ነገር ቢኖር አዲስ መሪ በመጣ ቁጥር መፈንቅለ መንግስት ይደረጋል፣ በወታደራዊ ኃይል ከስልጣን ይነሳሉ። በአሁኑ ወቅት ማሊ ላይ የምናየው ነገር እነዚህ የፈረንሳይ ቅኝ ግዛት የነበሩ አገሮች ከፈረንሳይ ጋር ተመሳስለው የመኖር ፖሊሲ ስለነበር እነሱ ራሳቸው የቅኝ ግዢ ባህሪን ነው የሚያሳዩት። ከጋና ደግሞ የፓን አፍሪካን አክቲቪስት ሳፍሮ አቤብሬሴ ደቡባዊ አፍሪካ ፕሬዚደንት የሆነ የለም ይላሉ ይህም የአመራር ለውጥ እንዲኖር ከደቡባዊ አፍሪካ የሚቀርበውን ጥያቄ ያጠናክራል። ሆኖም፣ ይላሉ፣ የጥብቅና ሙያ ያላቸው አበብረሴ የደቡባዊ አፍሪካ ቡድን ለውስብስቡ አያያዝ የሚመጥን ሚና አላሳየም። rotation argument, but suffice it to say that if you have a situation ስለ ተረኝነቱ ክርክር ዝርዝር ጉዳይ ውስጥ ገብቼ ለመናገር ጊዜ ያለኝ አይመስለኝም። ነገር ግን ደቡብ አፍሪቃን ለመጀመሪያ ጊዜ መሪ ሊሆን የሚችል ተወዳዳሪ ማቅረብ አለብኝ የምትል ከሆነ በህጉ መሰረት መሄድ አለባት ብቻ ነው ለማለት የምችለው። አንቀጽ 93 ላይ መሻሻል ተደርጎ ለአፍሪቃ ስንል የአፍሪቃ ምክር ቤት ለቆመለት ለአፍሪቃ አንድነትና ለፓን አፍሪካኒስት አንድነት ሲባል የሚያስፈልገውን ማድረግ ነው። የዓለም አቀፉን ፓን አፍሪካኒስት መረብ ኃላፊ ሟምቦኑ መፍትሄ ሊሆን የሚችለው ከሲቪሉ ማህበረሰብ ማሳተፍ ነው ይላሉ። እኛ እዛ ብንኖር ኖሮ ቀይ ካርድ እናሳያቸው ነበር። እኛ እዚያ ብንገኝ እንደዚያ አይነት ትርምስ እንዲፈጠር አንፈቅድም ነበር፣ ምክንያቱም አፍሪቃን እንወዳለን። ፓን አፍሪቃዊነት ማለት የአፍሪቃን ጥቅም ማስቀደም ነው። ሁሉም ወገኖች የሚስማሙበት ነጥብ ቢኖር ይህ ነው። አፍሪካ ከእንደዚህ አይነት ትርምስ የተጠቀመችው ነገር የለም። ወሳኝ የሆነው የአፍሪካ ምክር ቤትም እንደዚሁ። የአፍሪካ ምክር ቤት ስብሰባ በተፈጠረው ትርምስ ምክንያት እንዲቋረጥ በመደረጉ ድርጅቱ አሁን መሪ አልባ ሆኗል። አድማጮች በፓን አፍሪካን ምክር ቤት ስብሰባ ላይ የተፈጠረውን ትርምስ አስመልክቶ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን። አሁን ምርጫ ነክ ፕሮግራም ይቀርባል። ከምርጫ በፊትም ሆነ ከምርጫ በኋላ ሊፈጠሩ የሚችሉ ውዝግቦችን በውይይት በድርድር መፍታት ብቸኛ አማራጭ እንዲሆን የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጳጳሳት ጉባኤ አስታወቀ። ስድስተኛውን አገራዊ ምርጫ አስመልክቶ ለመላው ካቶሊካውያንና በጎ ፈቃደኛ ላላቸው በሚል ጉባኤ ባስተላለፈው ባስተላለፈው መልእክት መሪን መምረጥ በአመራር ብስለቱ ለህዝብ ጋራ ተጠቃሚነትና ለአንድነት ባለው ትጋት እንጂ በብሔር ወይም በቋንቋ መሆን እንደሌለበት አሳስቧል። መስፍን አድራጌ ዝርዝሩን ይዟል። ገዢውን ፓርቲ ጨምሮ ለተፎካካሪ ፖለቲካ ፓርቲዎች፣ ለብሔራዊ ምርጫ ቦርድ፣ ለመራጩ ህዝብና ለጸጥታ ኃይሉ ይድረስ በተባለው መልእክት መጪው ስድስተኛ ሀገራዊ ምርጫ የታላቁ ህዳሴ ግድብና የኮቪድ ወረርሽኝ በጭብጥነት ተዳሰዋል። ከምርጫው ህዝብን በኩልነትና በፍትሃዊነት የሚያገለግሉ የመልካም መሪ መርሆችን የሚያሟሉ የዘመናት አብሮነትን የሚያስቀጥሉ መከባበርንና መደጋገፍን የሚያጠናክሩ መሪዎች ይገኙበታል ብለን ተስፋ እናደርጋለን ሲል ይገልጻል። ሰፊ ትንታኔ በያዘውና ስድስተኛውን ሀገራዊ ምርጫ አስመልክቶ በቀረበው መልእክት የቤተ ክርስቲያኗ የፍትህና ሰላም ቢሮ ተጠሪው ብርሃኑ ታመነ ቤተ ክርስቲያኗ ስለ ህብረተሰቡ ሰላምና ጥቅም በጸሎት ታስባለች፣ በአስተምሮ ትገነባለች ይላሉ። ከፊታችን ያለው ስድስ ኛው ሀገራዊ ምርጫ ከለውጥ ማግስት የመጣ ምርጫ በመሆኑ ምዕመኑም እንደዚሁም ህብረተሰቡ ብዙ የሚጠብቀው ጉዳይ አለና ይሄም ሰላማዊ ሆኖ እንዲጠናቀቅ ለምርጫው ታማኒነት እንዲኖረው ነው የሚጠበቀውና መልካም መሪ ህብረተሰቡ አግኝቶ በዚህ መልካም መሪ ተመርቶ የወደፊት ኑሮውን ለማሻሻል ለወደፊት ተግባብቶ በሰላም የሚኖርበትን መንገድ ለማመቻቸት ነው። ከምርጫ በፊትም ሆነ ከምርጫ በኋላ ውዝግቦች ቢነሱ ችግሮችን በውይይትና በድርድር መፍታት ብልሃት እንዲኖር በመልክቱ ተጠይቋል። አለመግባባቶችን በውይይትና በድርድር አለመፍታት ኢትዮጵያ ውስጥ ከቅርብ ጊዜያት ወዲህ የተከሰተ ያለውን የህይወት መጥፋትና ንብረት ውድመት መድገም ይሆናል። ስለዚህ በስልጣን ላይ ያለው ገዢው ፓርቲም ሆነ ተፎካካሪ ፖለቲካ ፓርቲዎች ለድርድርና ለውይ ሀይት በትጋት መንቀሳቀስ እንደሚገባቸው አመላክቷል። ምርጫው ነፃ ገለልተኛ፣ ፍትሐዊና ዴሞክራሲያዊ እንዲሆን ጥሪ ያስተላለፈው የጳጳሳቱ ጉባኤ መልእክት የህዝቦች ደህንነት እንዲረጋገጥ ሁሉም በጋራ እንዲሰራ ጠይቋል። በህዝቦችና በፖለቲካ ፓርቲዎች መካከል መቀራረብ እንዲሰፍን ብሔራዊ ምርጫ ቦርድ በየጊዜው ለሚነሱ ጥያቄዎች ወቅታዊ ምላሽ በመስጠት ለምርጫው ፍትሐዊነትና ሰላማዊነት የበኩሉን ኃላፊነት እንዲወጣም መልእክት ተላልፏል። ብሔርንና ሃይማኖትን መሰረት ባደረጉና በተለያዩ ምክንያቶች በተፈ የተፈጠሩ ግጭቶች በኦሮሚያ፣ ትግራይ፣ አማራ፣ ቤንሻንጎል ጎምዝ ሶማሌ፣ አፋር፣ ደቡብ እና ሌሎች አካባቢዎች ብዙዎች መፈናቀላቸውን የበርካታ ንጹሐን ህይወት ማለፉን እህቶች መደፈራቸውን ገልጾ ለደረሰው ሰብአዊ ጉዳት በቤተ ክርስቲያኗ ስም ሀዘኑን ገልጿል። ስድስተኛው አገራዊ ምርጫ በሰላም እንዲጠናቀቅ አብሮነት እንዲጠናከርና የአገር እድገት እንዲፋጠን መንግስት በዜጎች ላይ ጥቃት እንዳይደርስ ጥበቃ ማድረግ ይገባዋል ሲል አሳስቧል። መግለጫው አቶ ብርሃኑ ተጨማሪ አላቸው። ሰላም ለሁላችንም በጣም አስፈላጊ ነው። ለሰላም ዘብ ካልቆምን፣ ሰላማችን ከተናጋ፣ አገራዊ አንድነትን ጠብቆ ለማስኬድም እድገትን ለማሰብም አስቸጋሪ ነው የሚሆነው ትላንት፣ አለ፣ እድገት አለ፣ አገር አለ። ስለዚህ ህብረተሰቡ በመላው ይህንን ወደፊት የሚታየውን ራዕይ የሰላም ውጤትን በመቋደስ ሰላሙን ዛሬውኑ መጠበቅ አለብን። ይህም የሚሆነው ከእግዚአብሔር እገዛ ጋር በጸሎት በመትጋት ይሆናል ማለት ነው። በተለይ ሰው ከእምነቱ ይልቅ ለዘሩ ከሰውነቱ ይልቅ ለብሔሩ መድላት የጀመረው ቤተ እምነቶች የሚጠበቅባቸውን እየሰሩ ባለመሆናቸው ነው የሚል ወቀሳ የሚሰነዝሩ ሰዎች አሉና ከዚህ አንጻር የቤተ እምነቶች ተግባር ምን መሆን አለበት? በእግዚአብሔር የተፈጠርን በመሆናችን ክቡር ሰዎች ነን። ያንን ክብራችንን የምናጣው እርስ በርስ መነዋቆር፣ እርስ በርስ በዘር በሃይማኖት መከፋፈል በምንጀምርበት ጊዜ ነው። ካለው ሁኔታ በሚታይበት ጊዜ እንዳልከውም ወደ ዘር፣ ወደ ሃይማኖት የሚያድሉ አካሄዶች ነው ያሉትና ቤተ እምነቶች ይህንን አስረግጠው ማስተማር እና ወጣቶች፣ ልጆች፣ ህጻናት አድገው የሚኖሩባት ሀገር ቀጣይነት እንዲኖራት ሰላም እንዲኖራት በአግባቡ የተመረጠ የፖለቲካ ተቋም ህብረተሰቡንም ወደፊት የሚያሸጋግር ፈሪ እንዲኖራት በጸሎት እንዲሰጡ ነው ቤተ እምነቶች ማሳሰብ ያለባቸው እናም መሪን በአመራር ብስለቱ ለህዝብ የጋራ ተጠቃሚነትና ለአንድነት ባለው ትጋቱ እንጂ በብሔሩ ወይም በቋንቋው መምረጥ አይገባም ይላል መልእክቱ። የምርጫ ዝግጅቱን ተከትሎ የተለያዩ ፍላጎት ያላቸው ሲል የገለጻቸው አካላት ኢትዮጵያ ላይ የተለያዩ ጫናዎችን እያደረጉ መሆናቸውን አመላክተው ለአገር መከላከያ ሰራዊት፣ ለፌዴራል ፖሊስ፣ ለጸጥታና የደህንነት አካላት በተላለፈው መልእክት ከወትሮ በተለየ የኢትዮጵያንና ህዝቦቿን ደህንነት ነት እንዲያስጠብቅ ለምርጫው ፍትሐዊነትና ሰላማዊነት የህዝብ ወገንተኝነቱን እንዲያረጋግጥ ተጠይቋል። የታላቁ ህዳሴ ግድብ ግንባታን አስመልክቶ በተላለፈው መልእክትም ከታችኛው ተፋሰስ ሀገራት በተለይም ከግብፅና ሱዳን ጋር የሚደረገው ድርድር አለመቋጨቱ ቤተ ክርስቲያኗን እንደሚያሳስባት ጠቁሟል። ድርድሩ ኢትዮጵያን በማይጎዳና በውሃው የመጠቀም መብትን ባረጋገጠ የሌሎችንም የተፋሰሱ ሀገራት ጥቅም ባልነካ መልኩ በሰላም እንዲጠናቀቅ መንግስት አስፈላጊውን ሁሉ እንዲያደርግ አደራ ብሏል። መስፍን አራጌ እናመሰግናለን። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት በ24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። አባዩ ገበያው ደግሞ የዌብ እና የማኅበራዊ ሚዲያ ፕሮዲሰር ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምትሰናበታችሁ አዳኝ ፍሳዬ ነኝ። ቀጥሎ የፕሮግራሙ ፕሮግራም ይቀር